PILPO- በዋሽንግተን አካባቢ ለሚገኙ የኢትዮጵያውያን ማህበረሰብ አባላት የጅምላ ክትባት መስጫ ሆነው ካገለገሉት የመጀመሪያው ተቋም በቨርጂኒያ ስፕሪንግፊልድ ፍራንኮኒያ ላይ የሚገኘው የአማኑኤል የኢትዮጵያ ወንጌላዊት ቤተ ክርስቲያን መሆኑን የቤተ ክርስቲያኒቱ አስተዳዳሪዎች ለአሜሪካ ድምጽ ተናግረዋል። በአካባቢው ነዋሪ የሆኑ አሜሪካውያንንም ጨምሮ የሌሎች አገር ዜጎችና የተለያዩ እምነት ተከታዮችም ክትባቱን በቦታው ተገኝተው መውሰዳቸውንም ገልጸዋል። ቤተክርስቲያኑ የሚሰጣቸው ሌሎች ማህበራዊ አገልግሎቶችን በማካተት የቤተክርስቲያኑ ሲኒየር ፓስተር አበራ ተሰማና የቤተክርስቲያኑ ሽማግሌዎች ሰብሳቢ አቶ አማረ መሳይን ደረጀ ደስታ አነጋግሯቸዋል፤ እንደሚከተለው ይቀርባል። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባትን ማግኘት እንዲህ እንዳሁኑ ጋብ እያለ ከመምጣቱ በፊት በተለይ ክትባቱ መሰጠት በተጀመረበት አካባቢ ክትባቱን ቀርቶ ጥርት ያሉ መረጃዎችን ማግኘቱ ቀላል አልነበረም። መንግሥት ያወጣውን የክትባት መርሃ ግብር ተከትሎ ምዝገባ በማካሄድ እስኪጠሩ ድረስ ለቀናት ሳምንታትና እስከ ወራትም ድረስ መጠባበቅ ግድ ነበር። በዚህ መካከል ግን በተለይ በቨርጂኒያ አሌግዛንድሪያ ግዛት አካባቢ የሚገኙ አንዳንድ ትውልደ ኢትዮጵያውያን ክትባቶቹን በቀላሉ ለማግኘት ወደ ስፕሪንግፊልድ ወደሚገኘው አማኑኤል የኢትዮጵያ ወንጌላዊት ቤተ ክርስቲያን ብቅ በሉ የሚል መረጃ ይለዋወጡ ነበር። እንደተባለውም ሁኔታውን ለማጣራት ወደዚያው ብቅ አልን። የመታወቂያ ወረቀታቸውንና የምድን ኢንሹራንስ ካርዳቸውን ፎቶኮፒ አድርገው በእጃቸው የያዙ ሰዎች የተመዘገቡም ያልተመዘገቡም ተራ ይዘው ለክትባት ሲዘጋጁ ተመለከትን። የክትባቱ መስጫ ስፍራ ግን በዚህ ቤተ ክርስቲያን ለምን ተደረገ? ፓስተር አበራ ያብራራሉ በሚል እነዚህ ፋርማሲስቶቹን ተዋወቁንና በተለይ ሄኖክና ፊልጶስ የሚባሉ ወንድሞች ከዛ አነጋገሩ። ቦታ እንደሚፈልጉ እኛም ደግሞ ያው ኮሚኒቲውን መርዳት ስለሆነ የቤተ ክርስቲያን አንዱ ትልቁ ዓላማ ኮሚኒቲውንም ማገልገል ነው እና እና በዚህ ጊዜ ህዝባችን ይህን እድል እንዲጠቀም ቦታውም የተመቻቸ ቦታ በመሆኑ ተነጋገርንና ሽማግሌዎችም ፓስተሮችም አንድ ላይ ሁነን ነገር ራሱ ብንተባበር ጥሩ ነው፣ ደግሞም የተሻለም ቦታ ከዚህ አካባቢውም ደግሞ የኛው ቦታ ስለሆነ በዛ ምክንያት ተነጋገረን ለኮሚኒቲ ይህን እድል ለመስጠት ወሰነ ማለት ነው። መቼ ነው የተጀመረው ይሄ መቼ ነው? ለምን ያህል ጊዜ ነው የተሰጠው እናንተ ጋር? ከኛ የመጀመሪያው ማርች ሀያ ሰባት ነበረ። ሁለተኛው እንደገና ደግሞ ኤፕሪል ሰከንድ ላይ ነው። ኤፕሪል ሰከንድ ነው የተሰጠው። ማርች ሀያ ሰባት ወደ ስምንት መቶ ሰዎች ናቸው ክትባቱን የወሰዱት። እንደገና ደግሞ ኤፕሪል ቱ ሁለት ሺ ሶስት መቶ አካባቢ ና ይኸው እንግዲህ ይሄ ከእነሱ ከፋርማሲስቶቹ የሰጡን እንትን ነው። እኛ ያው ቦታውን በማመቻቸት እና እንደገናም ደግሞ በማስተናገድ ነው የረዳ ናቸው። ከእነሱ ያገኘ ነው መረጃ ነው። እንግዲህ ክትባቱን ለመውሰድ በቦታው ተገኝተው ብዛት ያላቸው የማህበረሰቡ ክፍል በመኖራቸው አካባቢው እንዳይጨናነቅ ለማድረግ ስርዓት አስከ ከባሪ ፖሊሶች በቦታው መገኘት አስፈላጊ ሆኖ ነበር አካባቢው ሶስት ፖሊሶች ያው ፍራንኮኒያ መንገድ ላይ ቆመው እያስተናገዱልን ነው የነበረው ከብዛቱ የተነሳ የፓርኪንግም የአካባቢውንም ችግር እንዳይፈጠር በማለት እና እነሱም ጭምር ትልቅ ትብብርና ያደረጉልን ስርዓት በማስያዝም በኩል የፈሪፋክስ ካውንት ፖሊሶች ማለት ነው። ለመሆኑ ሕብረተሰቡ ክትባቱ መኖሩን እንዲሰማ ያደረጋችሁት ምን ነበር? ተብለው የተጠየቁት አቶ አማረ መሳይ ሲመልሱ ማስታወቂያዎቹ የተናገሩበት መንገድ አንደኛ በቸርታችን ዌብሳይት ላይ ለመለጠፍ ነው። በሁለተኛ በቴሌግራም በቫይበር በግሩፕ በማሰራጨት ኢንፎርሜሽኑ እንዲዳረስ በማድረግ ነው። ይሁን እንጂ ክትባቱ ይሰጥ በነበረባቸው ጊዜያት ግራ የመጋባት ሁኔታዎች እንደነበሩና ክትባቱን ለመውሰድ በቦታው የደረሱ ሰዎች ክትባቱን ሳያገኙ የተመለሱበት ሁኔታ መኖሩንም ተመልክተናል። ይህንን ፓስተር አበራ ሲያስረዱ ያው ኢንፎርሜሽኑ አንደኛ አሰማማቸው ብዙዎቹ ኢንፎርሜሽንም ትክክል ኢንፎርሜሽን አይደለም። አንዱ ለአንዱ ስለሚነግራቸው አሁን እየተሰጠ ነው ስለሚሏቸው የማይሰጠው ነው መጥተው ይጠይቃሉ። ተመዝግበው የነበሩ ግን ጥያቄያቸው መጉላላት የነበረው እንግዲህ በፋርማሲስቶቹ በኩል መድኃኒቱን ባለማግኘታቸው ምክንያት ነበር፣ በኛ በኩል ሳይሆን በነሱ በኩል የተመዘገበውና ያልተመዘገበውን ባለማየት የመጣውን ሁሉ ማስተናገድ ስለተፈለገበት ምክንያት አቶ አማረ ይህን ብለዋል። ፓስተር እንዳለው እውነቱን ነው ግን ምንድን ነው እንደተባለው ምዝገባም ተጀምሮ ነበር። በቤተክርስቲያንም በውጭ ምዝገባ ተጀምሮ ነበር። ይሄ ምዝገባ የተላለፈበት መልእክቱ ውስን ስለሆነ ሰዎች ሲመጡ ያልተመዘገበውን አንሳ ትሄድም የሚለው አድሎ እና ሌላ ነገር ሊፈጥር ስለሚችል እንደ ቤተ ክርስቲያን ማንም ሰው እርዳታ ፈልጎ ከመጣ ተመዘገበም አልተመዘገበም ማግኘት አለበት የሚለውንም ቤተክርስቲያንም ስለወሰነች ማንኛውም ሰው መጥቶ ላይን እስከያዘ ድረስ ይመዝገብም አይመዝገብም መውሰድ አለበት በሚለው ማንኛውም ሰው ባለመመዝገቡም እንዳይመለስ ወይም በየትኛውም ከለሩ ወይም የትኛውም በየትኛውም ቋንቋውን እንዳይገለል ይህንን ቅድሚያ ሰጥተን ነው ያስተናገድነው። በዚህም ደግሞ በጣም ደስተኞች ነን። ሁሉም ሰው የመጣ ቤተክርስቲያኑ ግቢ የገባ ሰው ሁሉ እንዲያገኝ ነው የተደረገው። ይህንን ነገር መንግስት በነጻ እየሰጠ በቦታ ማጣት ምክንያት ይህን ህንፃ ይዘን እኛ መቸገር የለበትም የሚለውንና ብዙ ዋጋ የሚያስከፍለውን ነገር ፓርኪንግ ሎታችንን መብራት ፎቶኮፒ ማሽን፣ ውሃ ሽንት ቤቶችን፣ የተለያዩ ወንበሮችን፣ ማረፊያዎችን በማዘጋጀት አባላቶችን በማሳተፍ ሰፊ አገልግሎት በፍጹም ደስታና በፍጹም ቅንነት ነው አስራ አራት ሰዓት ሙሉ የሰጡት። የአርቡ በተለይ በጣም የሚገርም ጊዜ ነው። ምሳና ቁርስ እንኳን ሳይበሉ ከጠዋት እስከ ማታ የዋሉት እና በዚህ በጣም ደስተኞች ነው። አማኑኤል የኢትዮጵያ ወንጌላዊት ቤተ ክርስቲያን ባለፉት ሀያ ስምንት ዓመታት በርካታ ማህበረሰባዊ አገልግሎቶችን ሲሰጥ መቆየቱን የገለጹት ፓስተር አበራ አንዳንዶቹን እንደሚከተለው ጠቅሰዋል። ያለፉት ሀያ ስምንት ዓመት በሜሪላንድም በዲሲም በቨርጂኒያም ያለውን ኮሚኒቲ ያው አገልግሎት እንሰጣለን ብዙ የአይቲ ኮርሶች ብዙ የሜዲካል ቲሞች የአይቲ ቲሞች በተለያየ እንትን የተደራጀ ነው ቤተክርስቲያኑ ብዙ ባለሙያዎች ናያቸው ያሉቱ እና ሁሉንም በየሙያው አሰማርት እንትን የምናደረግበት ስለሆነ ለአካባቢው ያው እንደ አይነት ሰርቪስ ራሱ ቤተክርስቲያኗ ትሰጣለች ቤተክርስቲያናችን እንግዲህ እዚህ ገዝተን ከገባን ጊዜ ከአራት መቶ በላይ ነው ሜምበር ያለን እና እግዚአብሔርም ደግሞ ይሄ በጣም የሚያስደንቅ ሎኬሽን ነው የሰጠን። እንዳየኸው ብዙ ኢትዮጵያን ቸርቾች አሁን የዚህ አይነት ሎኬሽን የዚህ አይነት የፓርክ ቦታ እና ስፋት ያለው ያላቸው አይመስለኝም። እና በዛ እግዚአብሔርን በጣም እናመሰግናለን። የቦርዱ ሰብሳቢ አቶ አማርም ትውልደ ኢትዮጵያውያን ተማሪዎችን በትምህርታቸው በማገዝና እዚህ ብቻ ሳይሆን በኢትዮጵያም ችግር ላይ የወደቁትን ወገኖች በመርዳት ቤተክርስቲያኒቱ እንደምትሰራ ተናግረዋል። ይህ ብቻ አይደለም። በእኛ ቤተክርስቲያናችን በሁለንተና ስለምታገለግል ኢሚግራንት የሆኑትን በቋንቋ ችግር ያለባቸውን፣ በዚህ በኮምፒውተር ቤዚክ ችግር ያለባቸውን ሁለት ጊዜ በአስተምራ አሰልጥና አስመረቃለች። ሶስተኛውንም አስተምራ ለማስመረቅ ስትል የኮቪድ በመምጣቱ ምክንያት ብቻ ነው የቆመው። ይህንንም ሰፊ ስራ ሰርተናል። ሌሎች በትምህርት በከሚያሉ ልጆችን ከኬጂ ጀምሮ እስከ ትዌልቭ ድረስ የተለያየ እርዳታ የሚያስፈልጉትን እንደየኢንተረስታቸው፣ እንደ ጥያቄያቸው እነሱንም ቱተር የሚያደርግ ወይም የሚያስተምር የሚረዳ በየአመቱ ሰመር ካምፕ የሚባል ነገር አለ። በዚህ በጣም በሰፊው ሰርታለች። ቤተክርስቲያን አላቆመችም፣ እየሰራችም ነው። አሁን የሚቀዳላት ወደፊት ባለፉት አመታት በኢትዮጵያ በተለያዩ ምክንያት ችግር ለገጠሙት በመንግስትም ለቀረቡ ጥያቄ ከሰሜን አሜሪካ የወንጌላን አርሳም ህብረት ጋር በመተባበርም የተለያዩ ድጋፎችን ታደቁ ይታለች። ወደፊትም ይህን ነገር አጠናክራ ትቀጥላለች። የአማኑኤል ኢትዮጵያ ወንጌላዊት ቤተክርስቲያን ሲኒየር ፓስተር አበራ ተሰማና የቤተ የቤተክርስቲያኑ ሽማግሌዎች ሰብሳቢን አቶ አማረ መሳይን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደሳኔ ጤና ይስጥልን።